የዲ ደብልዩ ዜና አመሰግናለሁ ልደት። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እንሆ። በመተከል ዞን ግልገል በለስ ከተማ ዛሬ ጠዋት በደረሰ የተሽከርካሪ አደጋ የ19 ሰዎች ሕይወት ማለፉን የከተማው አስተዳደር አስታወቀም። የከተማዋ አስተዳደር በማህበራዊ መገናኛ ገጹ እንዳለው ግዙፍ የግንባታ ተሽከርካሪ የጫነ ሎቤድ የጭነት ተሽከርካሪ መንገድ ስቶ በከተማዋ በሚገኝ አንድ ሆቴል ጥሶ በመግባት አደጋው ደርሷል። በሶማሊያ መዲና ሞቃዲሾ ዛሬ በተፈጸመ የአጥፍቶ ጠፊ ጥቃት አስራ ሦስት ሰዎች ተገደሉ። አጥፍቶ ጠፊው የመንግስት ወታደራዊ ኃይልን ለመቀላቀል በምልመላ ላይ ከነበሩ ሁለት መቶ ያህል ወጣቶች ጋር ተቀላቅሎ በመግባት ጥቃቱን ማድረሱን የሀገሪቱ ፖሊስ አስታውቋል። እስራኤል እና ሐማስ በጋዛ የተኩስ አቁም ንግግር ሊጀምሩ ነው ተብሎ በሚጠበቅበት ዛሬ ሌሊቱን እስራኤል በጋዛ ባደረሰችው የአየር ጥቃት በትንሹ 130 ፊሊስጤማውያን ተገደሉ። አራት የአውሮጳ ህብረት አባል ሀገራት መሪዎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ለመነጋገር ማቀዳቸውን የጀርመኑ መራሄ መንግሥት ፍሬድሪክ ሜርስ አስታወቁ። በእንግሊዝ ዛሬ የተካሄደውን የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ላይ ሩጫ በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። ዜናውን በዝርዝር በቤንሻንጉል ጉሙስ ክልል መተከል ዞን ግልገል በለስ ከተማ ዛሬ ጠዋት በደረሰ የተሽከርካሪ አደጋ የ19 ሰዎች ህይወት ማለፉን የከተማው አስተዳደር አስታወቀ። የከተማው አስተዳደር በማህበራዊ መገናኛ ገጹ እንዳለው ግዙፍ የግንባታ ተሽከርካሪ የጫነ ሎቤድ የጭነት ተሽከርካሪ መንገድ ስቶ በመግ በከተማው በሚገኝ አንድ ሆቴል እንጥሶ በመግባት አደጋው ደርሷል። ለአደጋው መከሰት የተሽከርካሪው ፍሬን መበጠስ ምክንያት ሳይሆን እንዳልቀረ የአስተዳደሩ መረጃ ያመለክታል አደጋውን በቅርብ የተመለከቱ የአይን ምስክሮች እንዳሉት ከአደጋው በኋላ የተነሳው የሟቾች አስክሬን የከተማዋ አስተዳደር ይፋ ካደረገው በላይ መሆኑን መናገራቸውን የአሶሳው ወኪላችን ነጋሳ ደሳለኝ ዘግበዋል። ስለ አደጋው ለዶች ቬላ አስተያየታቸውን የሰጡ አንድ የአይን ምስክር አደጋውን ተከትሎ የአስራ ሰባት ሰዎች አስክሬን መነሳቱን ተናግረዋል። ሌላው የከተማዋ ነዋሪና የፖሊስ አባል ደግሞ ከሰዓት በኋላ አስር ሰዓት ላይ የሟቾች ቁጥር ሀያ መድረሱን ተናግረዋል። ያለፈ አስራ ስምንት አስክሬን ሆስፒታል ከወዲህ ደግሞ ሁለት ሞቷል። ለሆስፒታል ሄደው በቁጥር ሄ ነው አላውቅም ብዙ ነው። እና በተጨባጭ ሀያ ሰው ህይወቱ አለታ ሶስት አምቡላንሶች ነበሩ። እነሱም በደጋግሞ አመላልሰዋል። ሀያ ሰዎች ሙተዋል ህይወታቸው አልፏል። እና ያው መኪናው ከጥቅም ውጭ ነው። ሆቴሎች ከወደታች በኩል ያለው ሆቴል ግንባር ለግንባር ያለው ወድሟል። የሆኑ ሱቆች ኮንትሬኖች ነበሩ። ከዛው ላይ አብረው እነሱ ሁሉ ተጠረማምሰዋል የሉ የከተማ ፖሊስ መምሪያ አዛዥ ኮማንደር ታዬ ጉርሜሳ በበኩላቸው በአደጋው ከደረሰው የሰብአዊ ጉዳት ባሻገር ከ50 ሚሊዮን ብር በላይ ግምት ያለው ንብረት መውደሙን ለዶችቨለ ተናግረዋል። በሶማሊያ መዲና ሞቃዲሾ ዛሬ በተፈጸመ የአጥፍቶ ጠፊ ጥቃት 13 ሰዎች ተገደሉ። አጥፍቶ ጠፊው የመንግስት የወታደራዊ ኃይልን ለመቀላቀል በምልመላ ላይ ከነበሩ 200 ያህል ወጣቶች ጋር ተቀላቅሎ በመግባት ጥቃቱን ማድረሱን የሀገሪቱ ፖሊስ አስታውቋል። ለጥቃቱ በተደጋጋሚ ተመሳሳይ ጥቃቶችን በማድረስ የሚታወቀው እስላማዊ ታጣቂ ቡድን አልሸባብ ኃላፊነቱን ወስዷል። አልሸባብ በሚጠቀምበት የሬዲዮ ጣቢያ በርካታ አዲስ ምልምል ወታደሮችን ገድለናል ሲል አስታውቋል። በጥቃቱ ከተገደሉት በተጨማሪ 16 ሰዎች መጎዳታቸውን የሀገሪቱን ፖሊስ ዋቢ አድርጎ የጀርመን ዜና አገልግሎት ዲፒኤ ዘግቧል። በጥቃቱ ብርቱ ጉዳት የደረሰባቸው እና በአስጊ ሁኔታ ውስጥ ያሉ በርካቶች መሆናቸውን ተከትሎ የሟቾች ቁጥር ሊያሻቅብ እንደሚችል ተገምቷል። ጥቃቱ ሲደርስ በከተማዋ በርካታ አካባቢዎች መሰማቱን የተነገረው ከቅርብ ጊዜ ወዲህ በጽንፈኛው የአልሸባብ ታጣቂ ቡድንና በመንግስት የጸጥታ ኃይሎች መካከል የሚደረገው ውጊያ አይሎ ቀጥሏል። በሶማሊያ በተለይ በደቡባዊና በማዕከላዊ የአገሪቱ አካባቢዎች በሁለቱ ኃይሎች መካከል ከባድ ፍልሚያ እየተደረገባቸው ያሉ አካባቢዎች እንደሆኑ ዘገባው አመልክቷል። እስራኤልና ሐማስ በጋዛ የተኩስ አቁም ንግግር ሊጀምሩ ነው ተብሎ በሚጠበቅበት ዛሬ ሌሊቱን እስራኤል በጋዛ ባደረሰችው የአየር ጥቃት በትንሹ 130 ፊልስጤማውያን ተገደሉ። እስራኤል የሌሊት ጥቃት በጋዛ አንዳንድ አካባቢዎችን ለመቆጣጠር መጠነ ሰፊ የምድር ውጊያ ለመጀመር እየተዘጋጀች ባለችበት ወቅት የተፈጸመ ነው ተብሏል። ሐማስ መራሹ የጋዛ የጤና ሚኒስቴር እንዳለው የሌሊቱን ጥቃት ሳይጨምር እስራኤል በዚህ ሳምንት ብቻ ጋዛ ውስጥ በፈጸመቻቸው የአየር ጥቃቶች 464 ፍልስጤማውያን ተገድለዋል። በዛሬ ሌሊቱ ጥቃት ከተገደሉት ውስጥ የአንድ ቤተሰብ ሙሉ አባላት እንደሚገኙበት ሮይተርስ ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት እንዳለው በእስራኤልና ሐማስ መካከል ዶሃ ውስጥ ቀጥተኛ ባልሆነ መንገድ ይደረጋል በተባለው ድርድር ታጋቾችን የማስለቀቅ በቅርቡ ሐማስ ውድቅ አድርጎ የነበረው የቡድኑ መሪዎች ጋዛን ለቀው እንዲሰደዱ ማድረግና ሐማስ ትጥቁን እንዲፈታ የሚጠይቀው ምክር ሐሳብ ይገኝበታል። እንደዚያም ሆኖ ግን በእስራኤልና ሐማስ መካከል ዶሃ ውስጥ ይደረጋል የተባለው ቀጥተኛ ያልሆነ ድርድር እስካሁን አለመጀመሩን የመረጃ ምንጮችን ጠቅሶ የዜና ወኪሉ ዘግቧል። ዘግይቶ በደረሰን ዜና ደግሞ እስራኤል በጋዛ ሰርጥ መጠነ ሰፊ የምድር ውጊያ ዘመቻ መጀመሯን ይፋ አድርጋለች። አራት የአውሮጳ ሕብረት አባል ሀገራት መሪዎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ለመነጋገር ማቀዳቸውን የጀርመኑ መርሃዊ መንግስት ፍሬድሪክ ሜርሽ አስታወቁም። መሪዎቹ ከትራምፕ ጋር ለመነጋገር ያቀዱት ትራምፕ ነገ ሰኞ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ለመነጋገር ቀጠረው መያዛቸውን ካስታወቁ በኋላ ነው። ትራምፕ ነገ ሰኞ ከፑቲን ጋር የሚያደርጉት ውይይት የሚፈሰውን ደም ለማስቆም ያግዛል ብለዋል። ይህንኑ ተከትሎ ትራምፕ ከፑቲን ጋር ከመነጋገራቸው አስቀድሞ የጀርመን፣ የብሪታንያ፣ የፈረንሳይና የፖላንድ መሪዎች ሊያነጋግሯቸው እንደሚፈልጉ የጀርመን መራሄ መንግስት ሜርሽ ተናግረዋል። ፍሬደሪክ ሜርሽ ከአሜሪካው ማርኮ ሩቢዮ ጋር በቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ተኛ በበዓለ ሲመት ላይ ተገናኝተው በጉዳዩ ላይ መምከራቸውን ተናግረዋል። ሜርስ በሥነ ሥርዓቱ ላይ ጎን ለጎን ከዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ ጋርም ተነጋግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው የግላቸው የማኅበራዊ መገናኛ አውታር ባጋሩት መልእክት ነገ ሰኞ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ከተነጋገሩ በኋላ ከዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪና ከኔቶ ሀገራት መሪዎች ጋር ለመነጋገር ማቀዳቸውን ጽፈዋል። ይህ ዶቸቨለ ነው። በእንግሊዝ ዛሬ የተካሄደውን የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር በሁለቱም ፆታ ኢትዮጵያውያን አትሌቶች አሸነፉም። በወንዶች መካከል የተደረገው ውድድር አትሌት ሰለሞን ባረጋ አሸናፊ ሲሆን የገባበትም ሰዓት 27 ደቂቃ ከ49 ሰከንድ ሆኗል። ሰለሞን ውድድሩ ሊጠናቀቅ 400 ሜትሮች ሲቀሩ ተስፈንጥሮ በመውጣት በድንቅ ያጨራረስ ብቃት አሸንፎ የወርቅ ሜዳሊያውን ወስዷል። በውድድሩ ኡራጋዊው ሳንቲያጎ ካቴርፌ 27 ደቂቃ 52 ሰከንድ ሁለተኛ ሲወጣ ኬንያዊው ቪንሴንት ኒጌቲች በ27 ደቂቃ 58 ሰከንድ ሶስተኛ ሆኗል። በውድድሩ የተሳተፈው ሌላው ኢትዮጵያዊ መወስነት ገረመው አራተኛ በመሆን ውድድሩን አጠናቋል። በተመሳሳይ ርቀት በሴቶች መካከል የተደረገውን ውድድር ኢትዮጵያዊቷ መዲና ኢሳ አሸንፋ የወርቅ ሜዳሊያዋን የግላው አድርጋለች። መዲና ውድድሩን ለማጠናቀቅ 30 ደቂቃ ከ42 ሰከንድ ወስዶባታል። በውድድሩ ሌላዋ ኢትዮጵያዊት ጎቶይቶም ገብረስላሴ በ31 ደቂቃ ከ11 ሰከንድ ሶስተኛ ወጥታለች። አሜሪካዊቷ ኤሚሊ ሲሶን 31 ደቂቃ ከ03 ሰከንድ በመግባት ሁለተኛ ሆና የብር ሜዳሊያውን ወስዳለች። የገባችበትም ሰዓት የግሏ ምርት ሰዓት ሆኖ ተመዝግቦላታል። ዝነኛዋ የረዥምና የመካከለኛ ርቀት ሯጫ ኬንያዊቷ ሄሌን ኦቢሪ ውድድሩን በአራተኛነት አጠናቃለች። ይህ ዶቸቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁ። በመተከል ዞን ግልገል በለስ ከተማ ዛሬ ጠዋት በደረሰ የተሽከርካሪ አደጋ የ19 ሰዎች ሕይወት ማለፉን የከተማዋ አስተዳደር አስታወቀ። በሶማሊያ መዲና ሞቃዲሾ ዛሬ በተፈጸመ የአጥፍቶ ጠፊ ጥቃት 13 ሰዎች ተገደሉ። እስራኤልና ሐማስ በጋዛ የተኩስ አቁም ንግግር ሊጀምሩ ነው ተብሎ በሚጠበቅበት ዛሬ ሌሊቱን እስራኤል በጋዛ ባደረሰችው የአየር ጥቃት በትንሹ 130 ፍልስጤማውያን ተገደሉ። አራት የአውሮፓ ህብረት አባል ሀገራት መሪዎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ለመነጋገር ማቀዳቸውን የጀርመኑ መርሃ መንግስት ፍሬድሪሽ ሜርስ አስታወቁም። በእንግሊዝ ዛሬ የተካሄደውን የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ላይ ሩጫ በሁለቱም ፆታ ኢትዮጵያውያን አትሌቶች አሸነፉ። ዜናው በዚሁ አበቃ። ጤና